በአስፈጻሚው አካል የሚቀርበውን የሥራ አፈጻጸም ሪፖርት በጥንቃቄ መመልከትና መመርመር ይገባል ሲሉ የተፎካካሪ ፓርቲዎች መሪዎች አሳስበዋል። የጠቅላይ ሚኒስትር አብይ አህመድ አስተዳደር በፖለቲካ ምህዳሩ አሳታፊነት ይጎድለዋል ሲሉ፣ ምጣኔ ሀብቱን በማነቃቃትና በፕሮጀክቶች አፈጻጸም ያሳየውን እርምጃ አድንቀዋል። መለስካቸው አማሃ ተጨማሪ አለው ጠቅላይ ሚኒስትር አብይ አህመድ ትናንት የህዝቡ ተወካዮች ምክር ቤት አባላት ለሰነዘሩላቸው የተለያዩ ጥያቄዎች የሰጧቸውን መልሶችና ማብራሪያዎችን በተመለከተ የተፎካካሪ ፓርቲዎች ያላቸውን አስተያየት ቪኦኤ ጠይቋል። የነጻነትና እኩልነት ፓርቲ ሊቀመንበር ዶክተር አብዱልቃድር አደምን ከጠቅላይ ሚኒስትሩ መልቅ ቸው እንዳለ ሀገር ማለት ደግሞ የፖለቲካውን ማስቀደም የምንፈልገው እዛም ውስጥ ደግሞ የሰላምና መረጋጋቱን እና ከብሔራዊ መግባባት አንጻር ያሉትን ችግሮች መጀመሪያ ማየት ያስፈልጋል። ከዚህ አንጻር ስናየው የዶክተር አብይ መንግስት ለውጡ ሲጀመር የገባው ቃል አለ። ባለፈው ሁለት ዓመት ተኩል ደግሞ የተሰሩ ስራዎች አሉ። ህዝብ ሲጠብቀው እና ተፎካካሪ ፓርቲዎችም ስንጠብቀው ከነበሩ አንጻር እየተሰራው በፖለቲካው ረገድ በጣም አነስተኛ ነው ብለን ነው ምና ባለፈው ዓመት ከሚጠበቁ ዋና እነቶች አንዱ ምርጫ ነበረ። ያ ምርጫ በኮቪድ ምክንያት ሲተላለፍ የተፈጠረውን ህገ መንግስታዊ አጣብቂኝ ለማለፍ መንግስት እና ገዢው ፓርቲ የሄደበት ሁኔታ አሳታፊ አልነበረም። በዛ ላይ ብዙዎቻችን ተቃውሞችንን ገልጸናል። አሁን ላይ ሲታይ ኢትዮጵያ እንግዲህ ብዙዎች እንደሚገልጹት ተፎካካሪ ፓርቲዎችም ሌሎች ባለድርሻ አካላትም ከፍተኛ የሆነ የፖለቲካ አጣብቂኝ ውስጥ ነው ያለችው። ለዚህ ችግር በዋናነት የሚጠቀሰው የገዢው ፓርቲ እና መንግስት ሀገሪቱን እየመሩበት ያለው ሁኔታ በዋናነት እንደ ችግር ይጠቀሳል። እንደው ጠንካራ ጎን የሚሉት የለም። እዚህ መንግስት እንደ ስኬት መጥቀስ የምንችላቸው ነገሮች አሉ። የሉም ለማለት አይደለም። በተለይ ኢኮኖሚው ላይ ካየን ባለፈው ዓመት የህዳሴውን ግድብ ከነበሩበት በጣም በርካታ ችግሮች አውጥቶ የመጀመሪያውን ራስ ውሃ እንዲሞላ ማድረግ ትልቅ ሰክሰስ ነው። ችግሮቹን እናቃቸዋለን በስፋትና፣ ይሄ አንድ ስኬት ተደርጎ መወሰድ አለበት። አካባቢ ጥበቃ ላይ በአረንጓዴ አሻራ መንግስት የሰራው ስራ ትልቅ ስኬት ነው ብለን ነው የምናስበው። እንደ ሀገርም የሚያኮራ ተግባር ነው እና እነዚህ ስኬቶች ባሉበት ሁኔታ በፖለቲካዊ ሰክሰስ ደግሞ አሳታፊ የሆነ የፖለቲካ ምህዳር ቢኖር መጀመሪያ አካባቢ ላይ ከሁለት ዓመት ተኩል በፊት ሰፋ ብሎ የነበረው ስፔስ አሁንም ቀጥሎ ቢኖር ኖሮ ሀገራችን አሁን ካለችበት ሁኔታ በጣም የተሻለ የኢኮኖሚም የፖለቲካም ሁኔታ ላይ እንደርስ ነበር። በገዢው ፓርቲ እግር ወይንም ጫማ ውስጥ እናንተ ራሳችሁን አስገብታችሁ ምን ልናደርግ እንችል ነበር ባለው ሁኔታ ከሚል አኳያም ጥሩ ጥያቄ ነው ያነሳው። ነጻነትና እኩልነት ፓርቲ በአሁኑ ሰዓት በሀገሪቱን በሚረው ፓርቲ ቦታ ቢሆን ኖሮ ብዙ ነገሮችን ማንሳት ይቻላል፣ ግን መሰረታዊና የመጀመሪያው ስራችን የሚሆነው ኢትዮጵያ ውስጥ ያለውን የፖለቲካ ውጥረት ለማርገብ ሰላምና መረጋጋትን ለማምጣት የመጀመሪያ ስራችን የሚሆነው ብሔራዊ መግባባት ነው። ይሄንን ጉዳይ ላለፉት ቢያንስ አንድ አመት ስናቀነቅን በዚህ ጉዳይ ላይ ወፎቹን እየጻፍን የሚመለከታቸውን ባለድርሻ አካላት እንጎተጉት ቆይተናል። የመጀመሪያ ኢትዮጵያ ላይ የሚያስፈልገው ስራ ብለን የምናምነው የሚሰሩ የልማት ፕሮጀክቶች እንዳሉ ሆነው ሌሎች ኢኮኖሚያዊ ስራዎች እንዳሉ ሆነው ብሔራዊ መግባባትን ማምጣትና ኢትዮጵያ ውስጥ ለረጅም ጊዜ ሳይፈቱ ያሉ ቁርሾዎችን፣ ቂሞችን አጥፍተን ሁሉንም ያሳተፈ የፖለቲካ ስፔስ ኖሮ ከዛ ነው የምንጀምረው ብለን እናስባለን። እና ይሄንን በማድረግ ማህበራዊ ችግሮቻችንን፣ የምታንያት ችግሮቻችንን እንዲሁም የፖለቲካ ችግሮችን መፍታት እንችላለን። ስለዚህ በብልጽግና ጫማ ውስጥ ብንሆን አዲስ የምንሰራ የመጀመሪያ ስራ የብሔራዊ መግባባትን ለመፍጠር ጥረት ማድረግ ነው የሚሆነው። ለኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ሊቀመንበር አቶ የሸዋስ አሰፋ ያቀረብኳቸው ጥያቄዎችም ተመሳሳይ ነበሩ። ብዙ ጉዳዮችን የዳሰሱት የኢኮኖሚውን በተመለከተ ስድስት ነጥብ አንድ የጠቀሱት እውነት ለመናገር ከዚህ በፊት ከነበረው አንጻር ስናየው ወደ እውነታው የቀረበ ነው ማለት ይቻላል እና በገቢት ሁለት ድጅት እንደተባለ ዝም ብሎ የሚገለጽ የነበረው አሁን ትንሽ የመስተካከል ሁኔታ እንዳለ ማየት ይቻላል። ከዚ በተረፈ ወደ ሶስት ሚሊዮን የሚሆን የስራ ዕድል መፈጠሩን የገለጹበትም አለ። እነዚህ ሁሉ በአጠቃላይ እንግዲህ እውነት መሆናቸው የሚረጋገጥበት የኢኮኖሚ ዕድገቱ የእውነት መሆኑ የሚታይበት አሰራር ያስፈልጋል። አሁን ያለንበት ሁኔታ በኮሮና ወረርሽኝ፣ በአንበጣውም፣ በጎርፉም በጣም እንደ ሀገር በብዙ አቅጣጫ የተመታንበት ነው እና በዚህ ሁኔታ ስድስት ነጥብ አንድ ራሱን የቻለ ትልቅ ነው ብሎ መናገር ይቻላል። ግን ሰሪውም መስካሪውም ራሱ ግጥሞች ላይ የገለጹት ነገር በጣም ገርሞኛል። ምክንያቱም የአስፈጻሚው ቆንጮ ሆነው እያለ ልክ እንደ ሌላ እንደ ሶስተኛ ወይም እንደ ሁለተኛ ወገን እንዲመደረግ የለበትም እንዲያመደረግ አለበት። ሌላው አገላለጽ እውነት ነው። ፍርድ ቤት ማክበር አለበት። አስፈጻሚው ያላከበረውን መንግስት ያላከበረውን ፍርድ ቤት ሌላው እንዲያከብረው የመናገር ሞራል የለ። ይህንን ግን በተግባር እንዲያረጉት እንፈልጋለን እና እሳቸው የሚያዝዙት ወታደር የሚያዝዙት ፖሊስ አለመፈጠሙን እያዩ እየሰሙ ይሄ ልክ አይደለም ቢሆን ተግባራዊ መሆን አለበት። እኛ በዘጠና አንድም በዘጠና ሁለትም በዘጠና ሶስትም አካባቢ እንዲህ አይነት ሙከራዎች ነበሩ። ግን ሰዎች ታስረው እንዲቀርቡ ሁሉ ፍርድ ቤት ሲያዝዝ ትዝ ይለናል እና አሁንም ቢሆን የፍርድ ቤቶች ትዕዛዝ እንዲከበሩ ማድረግ ፈተሙ ማድረግ ነው እንጂ ሚስ መስጠት አይደለም የሚገባቸው። የጠቅላይ ሚኒስትር አብይን አስተዳደር ሲገመገሙት አሁን በሚገኝበት ሁኔታ ጠንካራ ጎኑ ምንድን ነው? ደካማውስ ምንድን ነው? እስቲ ባጭሩ ይንገሩኝ። ኢትዮጵያዊነትን አፈርተኝነት ደሞሳደና መሰረት እንዲይዝ ኢትዮጵያዊ ዜግነት መሰረት እንዲይዝ የሚያደርጉትን ጥረት በእውነት የምናደንቀው ነው። በተለይ ከኢህአዴግ ውስጥ ወጥተው ለንን ማድረጋቸው በጣም ትልቅ መርታ ነው። በዘር የተሰባሰበውን የኢህአዴግ ድርጅት አሳምነው ወደ ህብረ ብሔራዊ ፓርቲ መቀየራቸውን በጣም ትልቅ ነገር ነው። ከዛ በተረፈ በፕሮጀክት ደረጃም እየሰሯቸው ያሉ በጣም መልካም ነገሮች፣ ከጎረቤት ሀገሮች ጋር የፈጠሯቸው መልካም ግንኙነቶች አጠቃላይ በጥሩ የሚችሉ በጣም እልፍ የሆኑ መልካም ስራዎች እንዳሉ እናውቃለን። በአንድ ቃል ለማጠቃለል የትውልዱ ፕሮጀክት የሆነውን የህግ የበላይነት የማስከበር ሰላምና መረጋጋት የማረጋገጥና እና ወደ ዲሞክራሲያዊ ስርዓት የመሻገርን ብዙ ጊዜ በአምሳ ሶስት በስልሳ ሰባት ሰባት ቢያንስ በዘመናዊ ኢትዮጵያ አራት አምስት ጊዜ ፌል ያደረግንበትን ፕሮጀክት በትክክል ወደ ዳር በመባት ደግሞ ወደ መዳረሻው ለመውሰድ ደግሞ በጣም ውስንነቶች ይታያል። በጣም አመሰግናለሁ። አቶ ሸዋስ እኔም አመሰግናለሁ።